የድሬዳዋ ከተማ አስተዳደር በምግብ ውጤቶች ላይ ያለ አግባቡ ዋጋ ጨምረው እየሸጡ ነው ያላቸውን ሶስት መቶ የሚገመቱ መደብሮችና አስራ ሶስት መጋዝኖችን መዝጋቱን አስታወቀ። አስተዳደሩ ከአምራቾች አከፋፋዮችና ቸርቻሪዎች ጋር ውይይት ያደረጉ ሲሆን የፊታችን ሰኞ በተወሰኑ የምግብ ነብ ክምርቶች ላይ ተመጣጣኝ የተባለ ዋጋ ይፋ ይደረጋል ተብሏል። የፌዴራሉ ማዕከላዊ ስታቲስቲክስ ባለስልጣን የሀምሌ ወር የምግብ ነክ ውጤቶች ዋጋ በ24 በመቶ አካባቢ እያሻቀበ እንደሄደ አመልክቷል። አሁን ዋጋው ተመልሶ እንደ ቀነሰ ቢነገርም ምክንያቱ በግልጽ ባልታወቀ ሁኔታ በአንድ ቀን አስራ ሁለት ብር ጭማሪ አሳይቶ የነበረው የጥቁር ገበያ የዶላር ምንዛሪ በዋናነት ከውጭ የሚገቡ የምግብ ውጤቶችን ለሚጠቀሙ የምስራቅ ኢትዮጵያ አካባቢዎች ደግሞ ከዚህ የከፋ የዋጋ ጭማሪ አስከትሎባቸዋል፣ ይላል አዲስ ቸኮል ከድሬዳዋ ባጠናቀረው ዘገባ የድሬዳዋ አስተዳደር ሰሞኑን ከፍተኛ ዋጋ ጭማሪ የታየበትን የምግብ ነክ ውጤቶች ዋጋ ለማረጋጋት ተገቢ ያልሆነ ጭማሪ ሲያደርጉ አግኝቻቸዋለሁ ባላቸው ነጋዴዎች ላይ እርምጃ እየወሰደ መሆኑን አስታወቀ። የአስተዳደሩ ምክትል ከንቲባና የንግድና ኢንዱስትሪ ቢሮ ኃላፊ አቶ ከድር ጀዋር በተለይ ለአሜሪካ ድምፅ እንዳስታወቁት ያልተገባ ትርፍ ፈልገው የዋጋ ጭማሪ ያደረጉ ሁለት መቶ ዘጠና ስምንት መደብሮች መታሸጋቸውና ወደፊትም የሚታሸጉ መኖራቸውን አስታውቀዋል። ተፍሻላ የሆነ ነገር ይሄ ከዚህ ከብላክ ማርኬት ጋር እኛ የማይመለከተው ነገር ቀድሞ የገቡ ስቶሮች አሉና ከዛ ምክንያት ዝም ብሎ ዋጋ ተዋደደ ዶላር ጨመረ የሚለው አስተሳሰቦችን ሲገልጹ ነበር የኛ ማህበረሰብና አንዳንዱ ስግብግብ ነጋዴ ያሉ። በተለይ አሁን ወደ ሁለት መቶ ዘጠና ስምንት መደብሮችን አሽገናል። አስራ ሶስት መጋዘኖችና ሰባት አከፋፋዮች እንዲሁም ሶስት ዳቦ ቤት የታሸጉበት ሁኔታ ነው ያለው። ከዚህ ውጪ ደግሞ ግን ጥሩ ስራ ምናልባት ማህበረሰባችንም እየሰራ ነው የሚለው አንዳንድ መጋዘኖች የተከማቹትን እያሳወቁ ያለበት ሁኔታ ነው ያለው። ከሳምንት በፊት በድንበር ከተማ ቶጎ ውጫሌ ምክንያቱ ግልጽ ባልሆነ መንገድ የዶላር ዋጋ በአንድ ቀን እስከ አስራ ሁለት ብር ጨምሮ የነበረ ሲሆን ይህንን ተከትሎም በበርካታ የምግብ ነክ ውጤቶች ላይ ከፍተኛ ዋጋ ጭማሪ ተከስቷል። ምንም እንኳ የጥቁር ገበያው ዶላር ዋጋው ወደ ነበረበት ቢመለስም የምግብ ውጤቶች ዋጋ ግን በዛው ልክ ቀድሞ ወደነበሩበት አለመመለሳቸውን ነው አቶ ከድር የሚናገሩት። የዋጋ ውድነቱን ለማረጋጋት በድሬዳዋ ከሚገኙ አምራቾች፣ አስመጪዎችና ከፋፋዮች ጋር በተለያዩ መድረኮች ውይይት ያካሄዱ ሲሆን በዚህም ከፊታችን ሰኞ ጀምሮ ውጤት ይገኛል የሚል ተስፋ እንዳላቸው አቶ ከድር ገልጸዋል። አሁን ዛሬ ጠዋ ማለት አስመጪዎቹን አዋይተናል። ከአስመጪ ቀጥሎ ነጋዴዎቹን አዋይተናል፣ ችርቻሮ የሚሸጡት ከችርቻሮ ቀጥሎ ደግሞ አሁን ፋብሪካ ያላቸውና እዚህ የሚያመርቱ ስንዴ ከቀረጥ ነፃ ስለሚገባ በዛ መልክ ያለውን ነገር ላይ እናዋያለን ብለናል። የዋጋ ዝርዝሩ ደግሞ ተመኖ መውጣት አለበት የሚል ነገር ከነሱ ጋራም ተስማምተን በዛ ልክ መለጠፍ መቻል አለባቸው። ከዛ ውጭ ደግሞ ግን አሁን እንደ መፍትሄ ብለን ያስቀመጥ ናቸው ከአጎራባች ክልሎች ላይ ኦሮሚያ ላይ፣ ሌሎች ላይ ከዚህ ከቀረጥ ነፃ ብቻም ሳይሆን እነዚህ በአስቤዛ የሚሆኑት የምግብ ሸቀጦችን እንዲያቀርቡ በግብርና ዩኒየን በዛ መልኩ እንዲመጣ የማድረግ ጉዳይ ላይ እየተነጋገርን ስለሆነ ይሄንን ይመስላል። የዋጋ ውድነቱ ሀገር አቀፍ መልክ ያለው ነው። ፌዴራሉ ማዕከላዊ ስታትስቲክስ ባለስልጣን ባወጣው መረጃ መሰረት በአገባደር ነው የሐምሌ ወር የሀገሪቱ አጠቃላይ የዋጋ ግሽበት ሀያ ነጥብ ስድስት በመቶ የተመዘገበ ሲሆን ምግብ ነክ በሆኑ ውጤቶች ላይ የታየው ጭማሪ ደግሞ ሀያ ሶስት ነጥብ ዘጠኝ በመቶ ነው። ያ ማለት በሰኔ ወር መቶ ብር ይሸጥ የነበረ ምግብ በአማካይ ሐምሌ ላይ መቶ ሀያ አራት ብር ገደማ የተሸጠ ነው ማለት ነው። ይህ ጭማሪ እንደ ሌሎቹ ምግብ አምራች የሀገሪቱ አካባቢዎች ዋነኛ እለታዊ ምግባቸው የሀገር ውስጥ የምግብ ውጤት ባልሆነባቸው የምስራቅ ኢትዮጵያ አካባቢዎች ደግሞ የከፋ ነው። ባለፈው ሳምንት የሶማሌ ክልልም በርዕሰ መስተዳደሩ ሙስጠፌ መሀመድ የሚመራ ግብረ ኃይል አቋቁሞ አራት አስቸኳይ ውሳኔዎችን የወሰነ ሲሆን ከነኙ ውሳኔዎቹ መካከል የገንዘብ ተቋማትን በመቆጣጠር የጥቁር ገበያ ዋጋን ቀድሞ ወደነበረበት ነበረበት መመለሱን አሳክቷል። ሆኖም የፌዴራል መንግስት ከቀረጽ ነጻ እንዲገቡ ከፈቀዳቸው ሩዝ እንዴና የፓልም ዘይት ባሻገር ስኳር፣ የህጻናት ወተትና የፓስታ ውጤቶችም እንዲካተቱ የፌዴራል መንግስትን ጠይቆ ምላሽ እየጠበቀ ነው። ከዚህ በተጨማሪ ተገቢ ያልሆነ ትርፍ በመፈለግ ዋጋ እየጨመሩ ባሉ ነጋዴዎች ላይ እርምጃ እንዲወሰድ በተወሰነው መሰረትም እርምጃ የወሰዱ መሆናቸው አቶ በሽር ዛሬ ለአሜሪካ ድምጽ በሰጡት ቃል አስታውቀዋል። የምግብ ነክ ውጤቶችን ገዝቶ የሚያከፋፍል መንግስታዊ ተቋም ማቋቋምም የሶማሌ ክልል የወሰነ ሲሆን ይህን ውሳኔ ግን የምጣኔ ሀብት ባለሙያዎች በጥርጣሬ ያዩታል። መንግስት ለህብረተሰቡ በተመጣጣኝ ዋጋ እንዲያከፋፍሉ ከቀረጥ ነጻ የገቡና ና በሀገር ውስጥ የተመረቱ ምግብ ነክ ውጤቶችን የሚሰጣቸው አንዳንድ የሸማች ማህበራት ምርቶቹን በቅናሽ ዋጋ ለህብረተሰቡ ከማከፋፈል ይልቅ ለነጋዴዎች አዞሮ እንደሚሸጡ የድሬዳዋ አስተዳደር ምክትል ከንቲባ አቶ ከድር ጀዋር ይገልጻሉ። የሶማሌ ክልል ሊያቋቁሙ ያሰበው ተቋምም ተመሳሳይ ስጋት እንደሚጠብቀው ነው የምጣኔ ሀብት ባለሙያው አቶ አባቴ ነጌቴ የሚናገሩት። በድሬዳዋ ዩኒቨርሲቲ የምጣኔ ሀብት ባለሙያ የሆኑት አቶ አባቴ ነጌቴ የዋጋ ግሽበቱ ዋነኛ መንስኤ የምርት እጥረት ነው ባይ ናቸው። ጦርነቱም የራሱ አስተዋጽኦ እንዳለው ይናገራሉ። በመፍትሄነት ምርት ማሳደግና ጦርነቱን ቶሎ ማጠናቀቅ ይገባል ነው የሚሉት። ሆነ ብጥብጣለ ስለዚህ በዚህ ኬዝ አሁን ዶላር ለምን እየዋለ ነው? ለጦር መሳሪያ ለሆነ ነገር መግዣ ነው። እራሱ ሌላ ተጽዕኖ ነው። አንደኛ የሚያመርት ሰው ጠፍቶ ሰው ወደ ጦርነት እየሄደ ነው። ስለዚህ እነዚህ ይሄ ጦርነቱም በቶሎ አልቆ ሰዎቹ የራሳቸውን ስራ የሚሰሩበት ምርትና ምርታማነትን የሚያሳድጉበት ነገሮች ማመቻቸቱ ጥሩ ይመስለኛል። እና ዋና መፍትሄ ይሄም አስበው እንደኔ ምርትን በደንብ መጨመር። ብዙ ጊዜ አሁን ይሄ የዋጋ ንረት ሲባል በኢኮኖሚክሰኛ የገንዘብ የገንዘብ ይሄ ኖቱ አለ አይደል እሱ ሲጨምር ነው፣ እና ወለድ ደግሞ ሲቀንስ ነው ተብሎ ነው የምታሰብ እሱ አደለም። ግን እንደ ታዳጊ ሀገር ብዙ ጊዜ የምርት ጥረት ነው ዋነኛው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።